የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩ ቅንብር ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ። የፓሪስ የአየር ንብረት ስምምነት የሰሞኑ ትልቅ የዓለም ጉዳይ ነው። የሚስተር ዶናልድ ትራምፕ የሀገራቸውን ፊርማ ከስምምነቱ መዝገብ ለመፋቅ የመወሰናቸው ነገር ዓለምን ንጧል አሜሪካን ራሷንም እንዲሁ። ምንም እንኳ ፕሬዚደንት ትራምፕ ከስምምነቱ ለመውጣት ቢወስኑም ቁጥራቸው እጅግ የበዛ የዩናይትድ ስቴትስ ከተሞችና ንግዶች ከስምምነቱ ጋር ተጣብቀው እንደሚቀጥሉና የስምምነቱን አንቀጾችም እንደሚያከብሩ እያስታወቁ ናቸው። የቀደሙት ፕሬዚደንት ኦባማ ደንግገውት የነበረውን የዩናይትድ ስቴትስን የበካይ ጋዞች ልቀት መጠን በኢትዮጵያ የዘመን አቆጣጠር በ1997 ዓ ም ከነበረበት መጠን ከ26 እስከ 28 ከመቶ የመቀነስ ሐሳብ እንደሚከተሉና ተግባራዊ ለማድረግ እንደሚሰሩ አስታውቀዋል። ከተሞቹና ተቋማቱ ወይም ፋብሪካዎቹ ወይም የንግድ ድርጅቶቹ። ይህ ግብ የታሰበው ለመጪዎቹ ስምንት ዓመታት ነው። በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምሕረት ማለት ነው። በተሽከርካሪዎች የተጨናነቀችው ካሊፎርኒያ በዩናይትድ ስቴትስ እጅግ ብርቱ ነው የሚባል የተፈጥሮ አካባቢ ጥበቃ ሕጎች ያሏት ግዛት ነች። የንጹህ ቴክኖሎጂው ዘርፍ እያበበባት ነው። የካሊፎርኒያ የአካባቢ ጥበቃ ጥብቅ ፖሊሲዎች ምጣኔ ሀብቱን ለማጠናከር አስተዋጽኦ እያበረከቱ መሆናቸውን የዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ባልደረባዋ ካራ ሆሮዊትስ ይናገራሉ። እንደ እውነቱ ከሆነ ይላሉ ሆሮዊትስ፣ በዚህ ጥብቅ የአካባቢ ፖሊሲዋ ከሌሎች ብዙ ግዛቶች በተሻለ ሁኔታ ነው የካሊፎርኒያ ምጣኔ ሀብት እየተመነደገ ያለው። ካሊፎርኒያ የፕሬዝደንት ትራምፕን ከፓሪስ ስምምነት የመውጣት ውሳኔ አውግዘው፣ እነርሱ ግን ከስምምነቱ ጋር መጣበቃቸውን እንደሚቀጥሉ ካሳወቁ የዩናይትድ ስቴትስ ግዛቶች፣ ከተሞች፣ ከፍተኛ የምርምርና የትምህርት ተቋማትና ንግዶች አንዷ ነች። የኒውዮርክ የቀድሞ ከንቲባ ማይክል ብሉምበርግ የወጡት እኮ ትራምፕ ራሳቸው ብቻ ናቸው የሚል መልእክት ያለው ንግግር አድርገዋል። ስለ አሜሪካ ህዝብ ትራምፕ ሊወስኑ አይችሉምም ብለዋል። የአሜሪካ መንግሥት ከስምምነቱ ሊወጣ ይችላል፣ የአሜሪካ ህዝብ ግን ከስምምነቱ ጋር ይቀጥላል፣ ግቦቻችንንም እንመታለን ብለዋል ብሉምበርግ። ፕሬዚደንት ትራምፕ ከፓሪስ ስምምነት መውጣታቸውን ባሳወቁ በጥቂት ቀናት ውስጥ ምላሽ የሰጡት የካሊፎርኒያው ገዢ ጄሪ ብራውን ለሮይተርስ ዜና ወኪል ሲናገሩ የካሊፎርኒያ ገዢ ከቻይና ፕሬዚደንት ጋር ተገናኝቶ ከጊዜያችን እጅግ ፈታኝ ከሆኑ አንዱ በሆነው የአየር ንብረት ጉዳይ ላይ መነጋገሩና የኢነርጂ ሽግግርን እንዲገፋ ለማድረግ መውሰድ ባለባቸው እርምጃዎች ላይ ቁርጠኝነቱን ማረጋገጡ እጅግ ትልቅ ክስተት ነው ብለዋል። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኑን ተከትሎ የተነሳው ሰፊና የተጠበቀ ዓለም አቀፍና አሜሪካ አቀፍ ንግግር እንደቀጠለ ነው። ይድረስ ለሰማይ አፍቃሪያን፣ በሰኔ ሰባትና ስምንት ሌሊቶች ትናንትናና ዛሬ ማለት ነው ሰማዮች ላይ ፕላኔት ሳተርን ከፀሐይ መውጫና መጥለቂያ አንጻር ጥርት ብላ ትታያለች። ፀሐይ በምዕራብ ስትጠልቅ ሳተርን በምዕራብ ብቅ ትላለች። ደግሞም በምስራቅ ብቅ ስትል ፀሐይ፣ ሳተርን በምዕራብ ማለዳው ላይ ተጠልቃለች ስለዚህም የሳትርንና የፀሐይ ተቃርኖ ጊዜ ተብሎ ይጠራል እነዚህ የሰኔ ሰማዮች ለሥነ ፈለክ አፍቃሪዎችና ተከታታዮች እጅግ የተዋቡና ባለ ብዙ ሥራ እንደሆኑ ነው የሚሰማው በመሸበትና ሰማዩ የጠራ በሆነበት አካባቢ ያላችሁ ወጣ ብላችሁ ሰማዩን ቃኙት እዚያ ወደ ምስራቁ ሲያዘነብል ጥርት ብላ የምታዩት ብሩህ ኮከብ ኮከብ አይደለችም ፕላኔት ሳትርን እንጂ ግሩም ቴሌስኮፕ ከታጠቃችሁ ደግሞ ቀለበቶቿንም ለማግኘት ድሉ ይኖራችሁ ይሆናል። ሳተርን ምንድን ነች ለመሆኑ? በቅርቡ አነጋግሬያቸው የነበሩት በዩናይትድ ስቴትስ የብሔራዊ ኤሮኖቲክስና የጠፈር አስተዳደሩ ናሳ ተመራማሪና የፀሐይ ምርምር ክፍል ተባባሪ ዳይሬክተሩ ዶክተር ብሩክ ላቀው ሳተርንን ላለፉት 13 ዓመታት በቅርብ እየተከታተሉ ናቸው። እንዲያውም ራሳቸው የሰሩት መሳሪያ የሳትርንን ምንነት እየተከታተለ በካሲኒ ተልዕኮ አማካይነት ወደ መሬት ይልቃል። ያኔ ስለ ሳትርን ነግረውን የነበረ አንድ ነጥብ ላስታውስ። ሳትርን ምንድን ነች? አለት ወይስ የጋዝ ኳስ? ኦኬ አዎ፣ እሱ ጥሩ ነገር ነው ያነሳው። አሁን በግራቪቲው ተነስተን የሳተርንን ውስጣዊ ኮምፖዚሽን በመጠኑ ለማየት እንችላለን፣ ምን እንደሆነ ማለት አዎ። በጣም ከፍተኛ ግራቪቲ ካለ ማሱንም እና ያን ውስጡ ኮሩ ያለ ማስ ማለት ክብደቱን ማለት ክብደቱ፣ አዎ እና ከዛ ደግሞ መሀሉ እንግዲህ ከውጭ ሲታይ ሳተርን እንደ ጋዝ ነው፣ ውስጡ ግን ድንጋይ አለ ወይ? እሱ ነው ጥያቄ። እና እሱን ሁሉን ለመለየት ይረዳናል አሁን የሚደረገው ኤክሰርሳይዝ ማለት ነው። ቀለበቶቹስ ቁስነት ያላቸው ናቸው ወይስ ደግሞ እንደ ቀስተደመና አይነት በብርሃን ወይም በጋዝ የተፈጠሩ ናቸው? አረ ትላልቅ ትልልቅ ድንጋይ ነው፣ ትልልቅ የሚዞሩ ድንጋይ ነው። ሳተርንን የሚዞሩ ናቸው እነሱ ወይስ ጸንተው ያሉ ናቸው? ዌል ይዞራሉ ለማለት ሎክድ ናቸው ማለት ከሳተርን ጋር አብረው ነው የሚዞሩት። ስለዚህ የጸኑ ናቸው ማለት ነው። የጸኑ ናቸው ግን፣ ከጠቅላላው ከሳተርን ጋር አብረው ይዞራሉ ማለት እንጂ እንደ ጨረቃዎቹ ተነጥለው ሳተርንን የሚዞሩ አይደሉም። አይደሉም። በጣም ቅርብ ነው። ስራ ቤቱ ያቆማቸዋል። ስለዚህ እስካሁን ድረስ ሳተርን ጋዝ ትሁን ወይም ሌላ አካል ጋዝን በመሆኑ እርግጥ ነው። ከዛ ውስጥ ግን ውስጥ መሀሉ ላይ ድንጋይ አለው ወይ ነው ጥያቄው፣ እና እሱን ለመለየት ይረዳናል። ከዛ በተረፈ ትልቁ ጥያቄ አሁን ያለው የእኛ ፀሐይን ዙሪያ የሚዞሩት ፕላኔቶች ተመልክተህ እንደሆነ ድንጋያማ የሆኑት ከእኛ ምድር ጀምሮ ከማርስ በሙሉ ድንጋዮቹ ወደ ፀሐይ ቅርብ ናቸው። ሌሎቹ ትልልቆቹ እነ ጁፒተር እነ ሳተርንና የመሳሰሉ ደግሞ ውጭ ራቅ ብሎ ነው ያሉት። እንደ ደንቡ ከሆነ ስበቱ ወደ እነሱ እንዲያውም ትልልቆቹ መቅረብ ነበረባቸው። እሱ ትልቅ ጥያቄ ነው። ለምሳሌ ምን ገምተው ምንድን ነው ጁፒተር ወደ ፀሐይ እንዳይጠጋ ሳተርን ከኋላው ስላለች እና ኔፕቲዩን፣ እነዛ እየሳቡ ወደ ውጭ አስቀምጠውታል ብለን ነው ምንገምተው። ለማንኛውም ዛሬና በሰሞኑም ሰማያት ሶስቱን ፕላኔቶች ወጣ እያላችሁ ቃኟቸው በስተ ደቡብ በፀሐይ ምህዋር እጅግ ግዙፉን ፕላኔት ጁፒተር እንታያላችሁ። ብርኋ ቪነስ ከፀሐይ ሲቆጠር ሁለተኛዋ ፕላኔት መሆኗ ነው። የመሬት ጎረቤት በማለዳው የምስራቅ ሰማይ ላይ ታበራለች። ስለ ከዋክብቱና ስለ ፕላኔቶች ጥያቄዎች አሏችሁ ላኩልኝ። ሳይንቲስቱን እያነጋገርኩ መልስ ሻላችኋለሁ። ጤና ይስጥልኝ።